በዋሽንግተን ዲሲ ረፋዱ ላይ ስለተካሄደው ሰልፍ የተጠናቀረው ዘገባ ቁጥሩ እጅግ የበዛ ሰው ከማለዳው ሶስት ሰዓት ተኩል ጀምሮ ወደ ውጭ ጉዳይ ሚኒስቴር መስሪያ ቤት የሚያመራውን ጎዳና አጨናንቆት ነበር። ያረፈደው ወደ ዋይት ሀውስ፣ እና በመጨረሻም ወደ ዩናይትድ ስቴትስ ምክር ቤት አምርቷል።

የሁለት ወር እድሜ ያላቸውን ህጻናት የያዙ እናቶችን ጨምሮ ወጣቶች፣ አዛውንት፣ እናትና አባት ሳይቀሩ በዛሬው የተቃውሞ ሰልፍ ላይ ተገኝተዋል። መፈክራቸው ደግሞ በኢትዮጵያ የለውጥ ማምጫው ጊዜ አሁን ነው የሚል ነው። አሉላ ከበደ በስፍራው ተገኝቶ ሰልፉን ተከታትሏል። አሁን ዘገባ ይዞ ቀርቧል። አሉላ፣ ስለ ሰልፉ የተከታተልከውም። አላማውን ላስቀድም፣ ቆንጂት። በማያቋርጠው ካፊያ እንደተባለው ቁጥሩ እጅግ የበዛ ህዝብ

ከማለዳው በዋሽንግተን ዲሲ ሰዓት ከሶስት ሰዓት ጀምሮ ነው። በርካታ መልእክቶችን የቁጣ ድምጾችና ጥያቄዎችን አንግበው ነው የወጡት።

ዩናይትድ ስቴትስ ለኢትዮጵያ የምትሰጠው ድጋፍ ይቁም የሚለው ቆንጅት በቀዳሚነት የሚያነሱት ነው። በኢትዮጵያ እየተፈጸመ ነው ያሉት ግድያና በደል አሁኑኑ ይቁም የሚለው ሌላ ጥያቄ ነው። በመግቢያው እንደተጠቆመውም በኢትዮጵያ ለውጥ የሚመጣበት ጊዜ አሁን ነው ይላል።

አሉላ፣ ከዚህ ቀደም እንደምታውቀው ብዙ ሰልፍ ዘግበናልና ይሄኛው ቀደም ሲል እንደተገለጠው በአይነቱ ለየት ያለ ነው ብለዋል። ምንድን ነው ልዩ ያደረገው? ግን ልዩ ያደረጉ በርካታ ነገሮችን ታዝቤ ያለሁኝ የታዳሚው ወይም ለሰልፍ የወጣው ሰው ስብጥር ምናልባትም ቁጥሩ በቅርብ ዓመታት ውስጥ ካየነው እጅግ የገዘፈ

የመጀመሪያው ጫፍ ላይ ሆነ መጨረሻው ማይታይ በአየሩ ጠባይ ብዙ ሰዎች እንዲቀሩ በምጠብቅበት ግልብጥ ብለው የወጡበት ነው። ዋና ዋና የሚባሉትን ልጠቃቅስ የአንድ ዓመት ከጥቂት ወራት የሆነ ህፃን ይዛ የወጣችውን ልጅ ድምፅ ይዘናል። ከዛ ሌላ ግን የሃያ አንድ ቀን ህፃን አራስ የያዙ ራሷም የሃያ አንድ ቀን አራስ ናት ከአባቷ ጋር የወጡበት አለ።

በድረ ገጻችን ላይ ብዙውን ድምጾች እናሰማለን። የአንድ አመት ህፃን ከያዘችውን እነሳለን። ስምሽ ጀሚላ፣ አንድ አመት የሆነዋል፣ ከሳምንት በኋላ በዚህ በዝናብ ህፃን ልጅ አመት ልጅ ይዘሽ ነው እዚህ ቦታ የመጣሽው? እንዴት መጣሽ? ሀገሬ ላይ ኢትዮጵያ ውስጥ እሱን የሚያክሉ ህፃናት ከሱም የሚበልጡ ደማቸው እየፈሰሰ ነው። እኔ እናሱ ዝናብ ብቻ ነው እያገኘን ያለው እና ደማቸው የሚፈሱ ህጻናት የኔም ልጅ ባይሆን እንደ ልጄ ይሰማኛል እና እሱን ለመቃወም

የአሜሪካ መንግስትም ይህንን ሪጅም ከመርዳት ድምጿ ተቆረጠ ከመርዳት ይታቀብ ነው የሚሉት፣ በመፍክራቸው የሚያሰሙትን መንፈስ ነው ያዙት። ታዲያ ሌላም የስብጥሩን አይነት የሚያሳይ ቁጥራቸው በርከት ያለው ምናልባት እኔ ያዩቸው ፊትለፊት እንኳን ያሉት ከአስር በላይ ይሆናሉ።

የቤተ ክርስቲያን ልብሳቸውን እንደለበሱ ጥቁር ለብሱ የወጡ መንፈሳዊ አባቶችን አግኝቻለሁ። ያንዳቸውን እንስማ። ርዕሰ ደብረ አብርሃም ሀብተ ስላሴ ይባላለሁ። ከርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያን ነው የመጣሁት። አይ ወደዚህ እንመጣ ያደረገኝ የአገር ጉዳይ ነው። መቼም ኢትዮጵያ እናታችን የሁላችንም ናት። ከተለያዩ ክፍለ ሀገሮችም ብንመጣ የእናት ሆድ ጅንጉርጉር ነው እንደሚባለው የኢትዮጵያ ብዙ ልጆች አሏት እና

በእሷ በእናታችን የጋራነት ላይ በተመሰረተ አስተሳሰብ ነው ሁላችንም ቢሆን እዚህ የመጣ ነው ብዬ ነው የማምነው። እና በጣም የሚያስደስት ነው በእውነቱ። አሁን የተሰበሰበው ሕዝብ ይህን ያህል እንኳን ይመጣል ብዬ አልጠበቁም። ግን ዝናቡም ሆነ ሌላው አለመመቸት ሁሉ ከምንም የሚቆጠር አይደለም። ለምን ወገኖቻችን እዛ በደም እየተጠመቁ ናቸው፣ እየተሰቃዩ ናቸው። እንደ መንፈስ አባት የምጠይቀው እኔ

ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ክቡር እንደሆነ በነጻነትም በዚች ምድር ላይ እንዲመላለስ እንደፈጠረው አውቃለሁኝ እና በአሁኑ ሰዓት ኢትዮጵያ ውስጥ ኢትዮጵያውያን በገዛ ሀገራቸው ላይ እየተሰቃዩ ናቸው ያሉት። ነጻነት ያስፈልጋቸዋል። መሰረታዊ የሆኑ መብቶቻቸው መከበር አለባቸው። በተለይም ደግሞ ሰው ጥያቄ ጠየቀ ተብሎ በገዛ ሀገሩ ላይ

በጥይት ሊጨፈጨፍ ሊገደል አይገባውም። ይሄ ትልቅ ኃጢአት ነው፣ ትልቅም ህገ ወጥነት ነው እና በዚህ ወቅት ላይ የሚያቀርበው ጥያቄ ምንድን ነው? እንደኔ እንደ ራሴ እንደ ግሌ እንደ ኢትዮጵያዊነቴ በቃ ይሄ መንግስት ይበቀዋል። ተፈትኖ የሚገባውን ለኢትዮጵያውያን ማሟላት አልቻለም። አሁን ደግሞ እድሉን ለሰፊው ህዝብ ሰጥቶ ሰፊው ህዝብ በሚፈልገው መንገድና አይነት

ወኪሉን መርጦ መተዳደር አለበት። ጥያቄዎቹ ጠንከር ያሉ ናቸው። አዲሱ ቆንጅት እንደምትከታተሉት አይነተኝነቱን የሚያሳይ ይመስለኛል፣ ከዚህ ቀደም ከምናያቸው የቱን ያህል ጠንከር ያለ በኢትዮጵያ ይደረጋል ካሉ ጋርም በቀጥታ የተገናኘ መሆኑን መመልከት ይቻላል። ሌላ ስብጥሩን የሚያሳይ አንድ ሁለት ድምጾች ላክል

እድሜያቸውን ነው እንደ አይነተኝነት የወሰድኩት እናቶች ነበሩ ብያለሁኝ በመግቢያው ላይ ከእናቶች አንዷን ስማ ልዩ ያደረገዋል ከዚህ ቀደም ብዙም አይታይም እሺ እንዴ ለሀገሬ ህዝብ ነ ላለቀው ለሚደበደበው ለተቃጠለው ለሞተው ለህፃኑ ለሽማግሌው ላሮጊቱ።

እዛ ነዋ። እድሜው ስንት ነው? እናቴ 63 ከወጣቶቹ ጋር እዚህ ሰላማዊ ሰልፍ ወጥተዋል። እንደነገሩኝ በኢትዮጵያ ላለው ጉዳይ። እንዴት እዚህ ቦታ መጡ? በቤተ ክርስቲያን ተነገረ፣ እንድትወጡ ተባለ። ተሰብስበን እዚያው ተገኝተን መጣን ወደዚህ። ከሀገር በላይ ምን አለ? ዞሮ መግቢያ አገር አይደለም

ከሺካጎ ኢሊኖይስ የመጡ ከኦሃዮ የመጡ በተለይ ደግሞ ጎንደር አካባቢ ቤተሰቦቻቸው ያሉ ወጣቶች አግኝቻለሁ። በርካታ ድምፆች ናቸው ያሉት። ስብጥሩ ከእድሜ ከጾታ እንዲሁ እንግዳ የሆነ በዚህ አይነት ሁኔታ የማጠብቋቸው አሉላ በውጭ ጉዳይ መስሪያ ቤትም ሆነ በዋይት ሀውስ ሰልፉን ያስተባበሩት ወገኖች ደብዳቤ ያስገብተዋል። አሁን እያወከው ነገር አለ

ቆንጂት ደብዳቤ አስገብተዋል። በኢትዮጵያ አለ የሚሉትን ሁኔታ ጥያቄዎቻቸውን ዝርዝረው ያሰፈሩበትን ባለስድስት ገጽ ጽሁፍ አቅርበዋል። ምናልባት ሙሉ ቃለምልልስ ከአዘጋጆቹ ጋር ስለምናደርግ በዛ ይካተታል። ነገር ግን አዎት በውጭ ጉዳይ ሚኒስቴር የአፍሪካን ጉዳዮች ለሚመለከተው ክፍል ጥያቄ አስገብተዋል። መልሱን ኋላ እነሱ የሚጠብቁም ቢሆን በዚህ ሰልፍ ቆንጂት ስለተዘነዘሩት ሂሶች እና አስተያየቶች ትችቶች የኢትዮጵያ መንግስት የሚሰጠውን ምላሽ እንደምንጠብቀው ሁሉ የዩናይት ስቴትስ የውጭ ጉዳይ ሚኒስቴርም ለቀ

የቀረበለት ጥያቄ ከዚህ ቀደም እንደምናደርገው ምላሻቸውን

በመጪው ፕሮግራሞቻችን እናካትታለን። መልካም መልካም። ቀደም ሲል አሉላ እንዳልከው እንግዲህ በድረ ገጻችን ላይ የብዙዎቹን ንግግሮች በተለይ ደግሞ አሁን አንተ እዚህ ከመጣህ በኋላ ወደ ኮንግረስ ስለሄዱ አሁን ከስቱዲዮ ስትወጣ አዲስ መረጃ ካገኘህ እሱንም ትጨምርናለህ። ቁጥር ግምትም ካለህ በዛው የቁጥሩን ግምት ላስቀድም። ሁሉ ጊዜ እንደምታውቁት ቁጥር ግምት መስጠት ያስቸግራል። በተናጥል ቁጥርን ማቅረብ አንችልም። ከዚህ ቀደም እንደሚደረገው የፓርክ ፖሊስ በመባል የሚታወቁ ፖሊሶችን ጠይቃለን። ያሰፋፈር የመለኪያ ዘዴያቸው

የተሻለ ስለሆነ ቁጥር ሲሰጡን እንደ ዋቢ እንጠቅሳቸዋለን። ያ አልተሳካም። ይህን ማድረግ ካቆሙም ቆይቷል። ነገር ግን መስጠት የሚቻል ስዕል ካለ የመጀመሪያው ጫፍ ላይ ቆመህ መጨረሻው አይታይም። ያ ቁጥር የትም ሊመስል ይችላል። ሁለት የህንፃ ረድፎችን የሚሸፍን

እንደውም በመሀል እየተከፈለ እንደገና እንደ አዲስ የሚጀምር የሚመስል ተመልክቻለሁ። ታዲያ በዓላማ ይዘው የቀረቡትን መግቢያችን ላይ እየገለጽ ነውን በፖለቲካ ተሳትፏቸው በዚህ በዋሽንግተን ዲሲ በሚያደርጓቸው እንቅስቃሴዎች የምናውቃቸው አንዳንዴም በዝግጅቶቻችን ከኢትዮጵያ መንግስት ደጋፊዎች ወይም ባለስልጣናት ጋር በክርክሮ ፕሮግራሞች ላይ የምናቀርባቸውን

ከእነኛ ሰዎች ውስጥ አንዱን ብዙ ጊዜ የምናገኛቸው ናቸው። መቶ አለቃ አያል ሰው ደሴ ይባላሉ። ድንገት ሰልፍ ውስጥ አግኝቼ አናግሬያቸዋለሁ። የፖለቲካውን ቅኝት የፖለቲካውን መልእክት በሀሳብም ደረጃ እንደ ታዛቢዎች እንደ ሰልፈኛ ብቻ ሳይሆን በሀሳብ በጥያቄ ደረጃ የሚነሳውን ይገልጻሉ። እንደ ማንኛውም ኢትዮጵያዊ በሀገራችን በአሁኑ ጊዜ ራሳችን ሕዝብ ላይ የሚፈጸመውን ሰቆቃ፣ ግፍ፣ ግድያ፣ ስራት መንገላታት በተመለከተ ለአሜሪካ መንግስት

የጉዳዩን አሳሳቢነት ለማስረዳትና ለወገኖቻችን ያለንን አጋርነት ለመግለጽ ነው። እንግዲህ በሀገራችን ረዥም ታሪክ ውስጥ እንደዚህ አይነት በራሱ ህዝብ ላይ የዘመተ መንግስት አይተንም ሰምተንም አናውቅም። ህዝብ በዲሞክራሲያዊ መብቱን በሰላማዊ መንገድ ሲጠይቅ ምላሹ ግድያ፣ አፈና፣ ወከባ ሆኗል።

ይህን በመቃወም ነው ባጭሩ። በራሱ ህዝብ ላይ እየዘመተ ብለዋል መቶ አለቃ ያል ሰው ከዚህ ቀደም ከምታነሷቸው ጥያቄዎችም የተለየ የሚያደርገው መንፈስ ያለው ይመስላል። ምን ማለት ሆነው ው እንግዲህ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በይፋ በህዝባቸው ላይ ጦርነት አውጀዋል። ይህን በይፋ የተናገሩት ነገር ነው። እኔ ከእኔ አፍ የወጣ ሳይሆን ከራሳቸው የወጣ ነው። የሀገር ዳር ድንበርን ለመጠበቅ ህዝቡ በሚከፍለው ታክስ ደሞዝ የሚከፈለውን ሰራዊት በሰላማዊ ህዝብ ላይ

አሰማርተዋል። ይሄ በህዝብ ላይ የተደረገ የጦርነት አዋጅ ነው። በዚህ ምክንያት ነው መግለጫ በመግለጫ ደረጃ የቀረ ሳይሆን በተግባር ተፈጽሞ በጎንደር ቀደም ሲል በኦሮሞ ክልል ከእሱም ቀደም ሲል በጋምቤላ እንደተፈጸመው ሁሉ አሁን ደግሞ በጎንደርና በጎጃም በተለይ አሁን በኮንሶም እንደዚሁ የሚዘገንን ግፍ እየተፈጸመ ነው ያለው። ማንም አገርን የወረረ ጠላት እንኳ ሊያደርገው ይችላል የማይባል ሰቆቃ ነው በህዝብ ላይ እየተፈጸመ ያለው።

ቆንጅትና አዲሱ እንግዲህ ይህን ይመስላል ከሞላ ጎደል። ያገኘኋቸው ድምፆች በርካታ ናቸው። የአየር ሰዓታችንም በዚሁ ሁሉም ማስተናገድ አይፈቅድም። የነፍሰ ጡርና ድምፅ ቅድም አስታወቂ ያለው ድረገጻችን ላይ ከምናመጣቸው ድምጾች ይሆናል። አራስ ይዘው የወጡት ወጣት ባልና ሚስት የነሱንም ድምፅ፣ ሌሎችም ይኖሩናል። ቀደም ብዬ እንደገለጽኩት በዚህ በዩናይት ስቴትስ የሚገኘው የኢትዮጵያ ኤምባሲ ለተነሱ ጥያቄዎች የሚሰጠውን ምላሽ የዩናይት ስቴትስ የውጭ ጉዳይ ሚኒስቴር የሚሰጠውን ጨምረን በተከታታይ ፕሮግራሞቻችን እናቀርባለን። ይኸው ነው